ይህ የአሜሪካ ድምጽ ሬዲዮ ጣቢያ ነው። በ19፣ በ22 እና በ25 ሜትር ባንድ እንዲሁም በናይል ሰዓት ከዋሽንግተን ዲሲ በቀጥታ የሚተላልፍላችሁ የዛሬ ረቡዕ መጋቢት 28 2008 ፕሮግራማችን ተጀመረ። ቴሌ ለነጻ የኢንተርኔት አገልግሎት ክፍያ የመጠየቅ ሀሳብ አለው ተባለ። ኤክስ የሚባል ሰው ብዛት የሚጠቀም ሊሆን ይችላል። የእኛን አገልግሎት በሱ ብቻ ለይ የተለየ ታሪፍ መስጠት ያስችላል። ቫይበር፣ ዊቻት፣ ዋትስአፕ እንዲ ይባሉ አሉ። እነሱም ኢቨን ኤስፕሬስ የሚል ሶችም አሉ። እነዛም በሙሉ አስፈላጊው ከሆነ ቻርጅ ማድረግ አስፈላጊ ነው፣ ከተገኘ ብሎክ ማድረግ የሚያስችል ቴክኖሎጂ ነው። የኢትዮ ቴሌኮም ዋና ስራ አስኪያጅ ይቅርታ ስራ አስፈጻሚ አቶ አንዱ አለም አድማሴ ናቸው። የሰማቸዋቸው ዝርዝሩ በዕለቱ አብይ ርዕስ ይቀርባል። የመጽሔት ርዕሶችም በተለያዩ ነጥቦች ዙሪያ ያተኮሩ ዘገባዎች ይኖሯቸዋል። የዛሬ መደበኛ ዝግጅቶች ደግሞ አሜሪካና ህዝቧ እንዲሁም ዲሞክራሲ በተግባር ናቸው። በሁለተኛው አጋማሽ ይቀርባሉ። ጤና ስጥልን፣ እንደምናመሻችሁ። አድማጮቻችን፣ አስተናጋጆቻችን ያዳኝ ፍሳዬና አዲሱ አበበነን። ፕሮግራማችንን ብርሃን ኃይሉ ትመራለች። አሁን ዜናው ይቀድማል። የዩናይትድ ስቴትስ የአደጋ ቅነሳ ፕሮግራም አስተባባሪ አምባሳደር ቦኒ ጄንኪንስ አዲስ አበባ በሚገኘው የአፍሪካ ህብረት፣ የተባበሩት መንግስታት ድርጅት የጸጥታ ምክር ቤት ውሳኔ 1540 ትግበራን ለማየትና ለመርዳት ልኡካን መርተው እንደሚሄዱ ታውቋል። በኤርትራ መዲና አስመራ ላይ ባለፈው እሁድ ተኩስ እንደነበር ታውቋል። በወታደራዊ ስልጠና ላይ የነበሩ ወጣቶች በወታደራዊ መኪኖች ተጭነው ያልፉ በነበረበት ወቅት አንዳንዶቹ ዘለው ለማምለጥ ሲሞክሩ የጸጥታ ኃይሎች ተኩስ እንደከፈቱባቸው ምንጮች ለአሜሪካ ድምፅ ራዲዮ ጠቁመዋል። በተኩሱና ተያይዘው በደረሱ ጉዳቶች የሞቱና የቆሰሉ ሰዎች እንዳሉም በተለያዩ የተቃዋሚዎች ሚዲያ እየተገለጠ ነው። የአሜሪካ ድምጽ ራዲዮ ስለ ሞቱትም ሆነ ስለ ቆሰሉት ሰዎች በነፃ ምንጭ ማረጋገጥ አልቻለም። ስለ ጉዳዩ ከኤርትራ ባለሥልጣናት ምላሽ ለማግኘት ሞክረን አልተሳካልንም። በሐሮማያ ዩኒቨርሲቲ የተማሪዎች ማደሪያ ላይ ቃጠሎ ደርሷል። ቃጠሎ መድረሱን ያረጋገጡት የዩኒቨርሲቲ የጸጥታና ደህንነት ኃላፊ በሕይወት ላይ ያጋጠመ ጉዳት አለመኖሩን ለአፋን ኦሮሞ ክፍል ባልደረባችን ቱጂቤ ኩሳ ገልጸዋል። ዝርዝሩን ሰለሞን አባተ ያቀርበዋል። ቀጠሎው ዳመራ በሚባለው የዩኒቨርሲቲ ዋና ግቢ ውስጥ በሚገኘው የተማሪዎች ማደሪያ ላይ የተነሳው ትናንት ማክሰኞ ከምሽቱ ሁለት ሰዓት አካባቢ እንደነበረ ተማሪዎቹ ተናግረዋል። በእሳቱ አርባ የማደሪያ ክፍሎች ያሉባቸው በቆርቆሮ የተሰሩ አራት ምድቦች ወይም ብሎኮች መቃጠላቸውንና ንብረቶቻቸው መውደማቸውን ተማሪዎቹ ጠቁመዋል። ባልደረባይ ቱጁቤ ኩሳ ወደ ዩኒቨርሲቲው የጸጥታና ደህንነት ዳይሬክተር ኮማንደር እሸቱ ከበደ ደውላ ስለ ቃጠሎ ጉዳት ደርሶ እንደሆነ ለማጥፋት ስለተወሰደው እርምጃም ጠይቃቸው ነበር። የእሳት ሁኔታ ገና እየተጣራ ስለሆነ ያው ከተጠራ በኋላ ዝርዝሩን እነግርሻለን። ግን በሰው ህይወት ላይ የተጎዳ ምንም ነገር የለም። በንብረት ላይ ያው መጠመኛውን ዚህ መንጣ ቤት ምናምኖች እነሱ ናቸው ያሉት ሰበት ላይ ምንም የደረሰ ነገር የለም። እሳቱ በተነሳ ጊዜ ተማሪ ዶርሚተሪ ውስጥ አልነበረም። የጥናት ሰዓት ስለሆነ ላይብሬሪ ነበር ያሉት። እንግዲህ መጀመሪያ ነሳቱ በኤሌክትሪክ ሾርት አድርጎ ነው። ተማሪዎቹ ከላይብራሪ መጥተው ያላቸው ንብረት አብዛኞቹ አስተዋል። በዚህ መልኩ ብዙ የተደረገ ነገር እሳቱንም ለማጥፋት ተማሪው ነው በቅድሚያ አስፈላጊ ነገር ሁሉ አቅርቦ ለማጥፋት ረብርብ ያደረጉት እነሱ ናቸው። አካባቢ በርካታ የሆነ የመማሪያ ህንፃዎች ስላለበሩ ከያንን ኖሮ በጣም ሴኩር ለማድረግ የውሃ ምናምን የእሳት አደጋ ለመቀረብ ተሞክሯል። ዞሮ ዞሮ የሰው ህይወት ነው የተማሪ ህይወት ነው የሚያስፈልገው ንብረቱም ያን ያህል በጣም ብዙ ያን ያህል ንብረት የጠፋ የለም የተቃጠለ የለም፣ ግን ያማማረጋግጥልሽ በዚህ ምክንያት የከፋ የሰው ህይወት የከፋ ሳይሆን ምንም ነገ ያዛ ለመደረጉ ምቻል አረጋግጥልሽ ምችሉ ስለ ቃጠሎ ምርመራ መቀጠሉን ኮማንደር እሸቱ ገልጸዋል። በሌላ በኩል ደግሞ እሳት አጥፊዎች የደረሱት ዘግይተው አራቱ ብሎኮች ከተቃጠሉ በኋላ መሆኑን ተማሪዎቹ ተናግረዋል። የአፍሪቃ ህብረት የሰላም ጥበቃ ኃይልና የሶማሊያ ብሔራዊ ሰራዊት በአልሸባብ ላይ በተለያዩ የአገሪቱ አካባቢዎች የሚያካሄዱትን ጥቃት ባጠናከሩበት በአሁኑ ወቅት በማዕከላዊ ሸበሌ ክልል አዳንያ ባል የከተማን ተቆጣጥረዋል። ከሞቀዲሾ 240 ኪሎ ሜትር ርቆ የሚገኘውን አዳንያ ባል የአልሸባብ ጠንካራ አምባ ነው። በደቡብና በማዕከላዊ ሶማሊያ ከነበሩት የትጥቅና ስንቅ መስመሮቹ አንዱ ነበርም ተብሏል። የአልሻባብ አማጽያን የጥምረት ኃይሉ ከመድረሱ በፊት እንዳፈገፈጉ ወታደሮቹን በመምራት ላይ ካሉት የሶማሊያ ባለስልጣናት አንዱ መሐመድ ሞኒን ሳኒ ገልጠዋል። የአፍሪቃ ህብረት የሰላም ጥበቃ ኃይልና የሶማሊያ ብሔራዊ ሰራዊት በ48 ሰዓታት ውስጥ ከአልሻባብ ያስለቀቁት ሁለተኛው ከተማ ነው። የተባበሩት መንግስታት ርድኤት ድርጅቶች በደቡብ ሱዳን ያለው ግጭት ከቅርብ ጊዜያት ወዲህ ከተከሰተው የአየር ሁኔታ ጋር ተዳምሮ የሀገሪቱ የእህል ምርት እንዲቀንስ አድርጓል ይላሉ። የተባበሩት መንግስታት የምግብና የእርሻ ድርጅት እንዲሁም የዓለም የምግብ ፕሮግራም የዚህ ዓመቱ የደቡብ ሱዳን የእህል ምርት በ400 ሺህ ሜትሪክ ቶን ዝቅ እንዳለ ገልጸው ባለፈው ዓመት ከነበረው ጋር ሲወዳደር በ53 ከመቶ ቀንሷል ማለት እንደሆነ ተናግረዋል። ይህ ክስተት ታዲያ ድሮም ቢሆን በሀገሪቱ በነበረው ከፍተኛ የምግብ እጥረት ላይ ተደምሮ ሁኔታዎችን አባብሷል። አዲሱ የቤኒን ፕሬዝዳንት ፓትሪስ ታሎን ዛሬ ቃለ መሐላ ፈጽመው በምዕራብ አፍሪቃ የቱ አገር ሌላ አሳማኝ ሰላማዊ የስልጣን ሽግግር ተደረገ ማለት ነው። ታሎን በመዲናይቱ ፖርቶኖቮ ሀያ ሺህ ለሚሆኑ ሰዎች ባደረጉት ንግግር ሙስናንና አሸባሪነትን እንደሚታገሉ፣ የኢኮኖሚ ልማትንም እንደሚያጧጡፉ ገልጠዋል የቤኒን ሕገ መንግሥት ሁለት የፕሬዝዳንትነት ጊዜ የሚፈቅድ ቢሆንም አዲስ ፕሬዝዳንት ግን ከአንድ የፕሬዝዳንትነት አገልግሎት በኋላ እንደሚወርድ ቃል ገብተዋል። ለአስር ዓመታት ያህል ስልጣን ላይ መቆየት መሪዎችን ሊያሳስት ይችላል ነው የሚሉት። ሌሎቹ የወደፊት ፕሬዝዳንቶችም በአንድ አገልግሎት ዘመን ብቻ እንዲወሰኑ እጥራለሁ ብለዋል። አድማጮች ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ሬዲዮ ጣቢያ ነው። በዩናይትድ ስቴትስ ለፕሬዚዳንትነት የሚወዳደሩት ሪፑብሊካዊ ቴድ ክሩዝ እና ዲሞክራቱ በርኒ ሳንደርስ በፓርቲዎቻቸው ተወክለው ለመወዳደር የሚያስችላቸውን ያህል በቂ ድምፅ ባይኖራቸውም ትላንት በሰሜናዊ ክፍለ ግዛት ዊስከንሰን በተካሄደው የቅድሚያ ምርጫ አሸንፈዋል። ክሩዝ ዶናልድ ትራምፕን በ48 በ35 ከመቶ ድምፅ አሸንፈዋል። የቴክሳሱ ሴኔተር ታዲያ ወሳኝ ነጥብ ነው ካሉ በኋላ የሪፑብሊካውያን ፓርቲ ውክልናን ማግኘት ብቻ ሳይሆን በጠቅላላው ምርጫም ዲሞክራቷን ተወዳዳሪ ሂለሪ ክሊንተንን አሸንፋለሁ ብለዋል። በነገራችን ላይ በዚህ ላይ የዛሬው ዲሞክራሲ በተግባር ፕሮግራማችን ዝርዝር ይኖረዋል። በቅርቡ ወደ አውሮፓ ድንበር በሞግረፍ ከለላ የሚጠይቁ ፍልሰተኞችን እንደምን ማስተናገድ እንደሚቻል የሚያስረዳ ቢያንስ ሁለት አማራጮችን የያዘ ዶኪመንት ዛሬ ረቡዕ ይፋ ማድረጉን የአውሮፓ ኮሚሽን አስታወቀ። በዚህ መሰረት ብራስልስ ውስጥ የተሰበሰቡት የአውሮፓ ህብረት ያስቀመጧቸው ሁለት አማራጮች አንዱ የአውሮፓን የጥገኝነት ጥያቄ ህግ መመርመር ሲሆን፣ ሌላው የደብሊን ድንጋጌ የተሰኘውን ህግ መለወጥ ናቸው። ዝርዝሩ ይቀጥላል። በአሁኑ ወቅት ስራ ላይ ባለው የዳብሊን ድንጋጌ መሰረት ፍልሰተኞች ጥገኝነት መጠየቅ ያለባቸው መጀመሪያ የገቡበት ሀገር ውስጥ ነው። ይህ ግን ይላሉ የአውሮፓ ህብረት ኮሚሽን ተቀዳሚ ምክትል ፕሬዚዳንት ፍራንስ ቲመርማንስ በአውሮፓ ህብረት በስተ ምስራቅ ላሉት ግሪክና ኢጣሊያ ከባድ ሸክም ሆኖባቸዋል። ሁኔታው ትክክልም ዘላቂም አይደለም ነው የሚሉት ምክትል ፕሬዚዳንቱ either by ሊስተካከል የሚችለው አንድም በደብሊኑ ድንጋጌ ላይ ደብሊን ፕላስ የሚል የተሻሻለ የእርምት ዘዴን በመጠቀም ሲሆን ይህም ፍልሰተኞቹን ወደ ሌሎቹም አገሮች በመላክ ጫና የበዛባቸውን አገሮች ሸክም እናቀላለን። አሊያም ደግሞ መሰረታዊውን የጥገኝነት መስፈርት በመቀየር የትኞቹ አገሮች ጥያቄውን ማስተናገድ አለባቸው ብሎ መወሰን ያስፈልጋል። በዚህ ሁኔታ እያንዳንዱ ጉዳይ ወይም ጥያቄ ገና ከመነሻው ኃላፊ ይኖረዋል ማለት ነው። ሁለተኛው አማራጭ የአውሮፓ ኅብረት የሚሠራበት ሲሆን በዚህ ሕግ መሠረትም አባል አገሮች ወደ 160 ሺ የሶሪያ ስደተኞችን ማስፈራቸው ይታወቃል። እስካሁንም ወደ 1 ሺ ስደተኞች መስፈር ችለዋል። የኮሚሽኑ ተቀዳሚ ምክትል ፕሬዚዳንት ቲመርማንስ ሁለቱንም አማራጮች ለሌሎቹ የኅብረቱ ተቋማት በዛሬው ዕለት ያስረዳሉ። ይህ በእንዲህ እንዳለ የአውሮፓ ኅብረት የጥገኝነት መጠየቂያ መስሪያ ቤት አፈቀላጤ ዣን ፒየር ሸምብሪ ለቪኦኤ ዘጋቢ ሉዊስ ራሚሬዝ በዛሬው ቀን በሰጡት ድንገተኛ መግለጫ ባለፈው ሰኞ ለመጀመሪያ ጊዜ ሥራ ላይ በዋለው ፖሊሲ መሠረት ማንኛውም ፍልሰተኛ ወደ ቱርክ ከመላኩ አስቀድሞ ጥገኝነት የመጠየቅ መብት እንዳለው የአውሮፓ ኅብረት መወሰኑን አስታውቀዋል። የአይስላንድ ጠቅላይ ሚኒስትር ከስልጣን እንደ እንደተሰናበት ተደርጎ የተገለጸው ልክ አይደለም። የፓርቲ ምክትል ሊቀመንበር ላልተወሰነ ጊዜ በጠቅላይ ሚኒስትርነቱ ቦታ እንዲያገለግሉ ነው ሀሳብ ያቀረብኩት ብለዋል። ትላንት ማታ ከጠቅላይ ሚኒስትሩ ጽህፈት ቤት የወጣ መግለጫ ነው ይህን ዜና ያሰማው። ጠቅላይ ሚኒስትሩ በተራማጅ ፓርቲ ሊቀመንበርነት እንደሚቀጥሉ መግለጫው አክሏል። ትላንት ቀደም ብለው የተሰሙ ዘገባዎች ጠቅላይ ሚኒስትሩ ሾልከው ከወጡት የፓናማ ወረቀቶች ጋር በተያያዘ ከስልጣን እንደተሰናበቱ ገልጸው ነበር። ሰነዶቹ በዓለም ዙሪያ ያሉት ሀብታሞች ሀያላንና የታወቁ ሰዎች የሀብታቸውን መጠን ለመደበቅ ወይም ግብር ላለመክፈል ሲሉ በውጭ ሀገራት ባንኮች ስለሚያስቀምጡት ገንዘብና ስለሚደብቁት ንብረት ማጋለጡ የሚታወቅ ነው። የጠቅላይ ሚኒስትሩ ባለቤት በብሪታንያ ቨርጅን ደሴቶች ኩባንያ እንዳላቸውና በአሁኑ ወቅት በከሰሩ የአይስላንድ ባንኮች ያለው ከአራት ሚሊዮን ዶላር በላይ የሚሆን ገንዘብ እንዲመለስለት ኩባንያው የሚጠብቅ መሆኑን ሾልኮ የወጡት ሰነዶች አመልክተዋል። ዜናው አበቃ። የዓለም ዜናውን አደመጥን። የአብ የዕለቱ አብይ ዜና ይቀጥላል። የኢትዮ ቴሌኮም የነጻ የስልክ ጽሑፍ መልእክትን ጨምሮ ለቫይበር፣ ዋትስአፕ፣ ዊቻት እና የመሳሰሉት አፕሊኬሽኖች ተጨማሪ ክፍያ የሚያስፈልግ የሚያስከፍል አስፈላጊ ሆኖ ከተገኘ ደግሞ እነዚህን አፕሊኬሽኖች የሚዘጋ ወይም ብሎክ የሚያደርግ አዲስ ቴክኖሎጂ ሀገር ውስጥ ማስገባቱን አስታውቋል። ይህን ተግባራዊ ለማድረግ ደግሞ የኢትዮ ቴሌኮም ቦርድን ጨምሮ የመገናኛ ኢንፎርሜሽን ቴክኖሎጂ ሚኒስቴርን እንዲሁም የመንግስት ውሳኔን እንደሚጠብቅ ገልጧል። በተጨማሪም ይኸው ቴክኖሎጂ የስልክ ቀፎን ከሲም ካርድ ጋር የሚያናብብ አገልግሎት እንደያዘ፣ ይህን በተመለከተም ከነገ በስቲያ ዓርብ መግለጫ በመስጠት ይፋ እንደሚያደርገው ኢትዮ ቴሌኮም ተናግሯል። በዚህ ጉዳይ ላይ ጽዮን ግርማ የኢትዮ ቴሌኮም ዋና ስራ አስፈጻሚ የሆኑትን አቶ አንዱ ዓለም አድማሴን አነጋግራለች። የመጀመሪያው ክፍል ይቀጥላል። ከሁለት ቀናት በፊት ሀገር ውስጥ በሚታተመው ካፒታል የተባለ እንግሊዝኛ ጋዜጣ ላይ አዳዲስ ቴክኖሎጂዎች እንዳመጣችሁ ና እንደ ቫይበር ና ዋትሳፕ የመሳሰሉ ሳይከፈሉ አገልግሎት የሚገኙባቸውን ሶፍትዌሮች ልታስከፍሉ መሆኑን የሚገልጽ አጠር ያለ ዘገባ አንብበን ነበር። ና እሱን በተመለከተ ማብራሪያ ፈልገን የደወልኩት አክቹዋሊ እሷ ጋር ማስተካከያ እንዲያደርጉ ነግሬያቸዋለሁ። ካፒታሎች ሚስኮት የተደረገች ነገር አለች። ቻርጅ ለማድረግ ገና ወደ ውሳኔ አልተገባም። ወደ ቦርድም ወደ መንግስትም አልቀረበም። ቴክኖሎጂውን ብቻን ኢንትሮዲስ ማድረግ የጀመሩት ነው። እውነቱን ለመናገራት አቶ አንዱ አለም፣ እኔም አንብቤው በደንብ አልገባኝም። ምንድን ነው አዲስ ያመጣችሁት ቴክኖሎጂ? እኛም ሁኔታው ለአድማጮቻችን ግልጽ ለማድረግ እንደሚረዳን እስቲ ስለዚህ አዲስ ያመጣችሁትን ቴክኖሎጂ ግልጽ ያደርጉልን። ኖርማሊ እነዚህ ፒሲሲ የምንለው ፖሊስ ቻርጅንግ የሚኮንትሮል ኮንትሮል የትኛውም ቴሌኮም ኦፕሬተሮች የሚጠቀሙበት ቴክኖሎጂ ነው። ስለዚህ አንድ የተለያዩ አገልግሎታቸውን ወይም ደግሞ የሚሰጡትን አገልግሎት ለህብረተሰቡ አግባቡ ለማድረስ ለምሳሌ፣ አክልታ ቤተሰብ ልጆቻቸው ማየት የሌለባቸውን ሳይቶች ሊወሱም ይችላሉ። ይሄ ሲስተም እሱ ደግፎ ሊቆጣጠረው ይችላል። የተለየ ታሪፍ የሚሰጣቸው አካላቶችም ደግሞ ካሉ ለእነሱ በተለየ ሰርቪስ መስጠት የሚችለው ለምሳሌ ያክል ኤክስ የሚባል ሰው በብዛት የሚጠቀም ሊሆን ይችላል። የእኛን አገልግሎት በሱ ብቻ ለይቶ የተለየ ታሪፍ መስጠት ያስችላል። እነዚህ ደግሞ ኦቨር ደ ቶፕ የሚባሉ አሉ። ይሄ ኦቲቲ የምንላቸው ቫይበር፣ ዊቻት፣ ዋትሳፕ እንዲህ የሚባሉ አሉ። እነሱን አስፈላጊ ሆኖ ከተገኘ ኢቨን ኤስ ኤም ኤስ ፍሬ ኤስ ኤም ኤስ ሶችም አሉ። እነዛም በሙሉ ፈላጊ ከሆነ ቻርጅ ማድረግ አስፈላጊ ነው። ከተገኘ ብሎክ ማድረግ የሚያስችል ቴክኖሎጂ ነው። አዲስ ቴክኖሎጂ ነጋ ግን ኖ ይሄ በየትኛውም ቴሌኮም ኦፕሬተር የሚጠቀሙበት ነው። ወደ እኛ ሀገር ስላመጣ ነው ብቻ ነው። ምን ያህል ብር አወጣችሁበት ይህን ቴክኖሎጂ ሀገር ውስጥ ለማስገባት? ገና እሱን አሁን ዲስክሎዝ ማድረግ የሚችልበት እንትን አይደለም ያለው። ብዙዎቹ ኦፕሬተሮች የሚጠቀሙበት ነው። ለእኛ የተወሰኑ ወራቶች ጊዜ እንፈልጋለን ኮመርሻ ላይ ለማድረግ። ይጠበቅብናል አይጠበቅብንም የሚለውን ነገር ውሳኔ ያስፈልገዋል። ኮመርሻ ላይ ሊደረግ ከተባል የሰለጠነ ሰው ኃይል አለ። ኦፍኮርስ የትክም ቴክኖሎጂ ዲፕሎይ የሚያደርጉ አካላቶች ምን ጊዜም ሲመጡ ወደኛ ያንን በተመለከተ የሚሰጡ ትሬኒንጎች የሚሰጡ የኖሌጅ ትራንስፈር ለመሳሰሉ ነገሮች ይኖሩታል። ለምሳሌ አሁን እንደ ቫይበር፣ ዊቻት፣ ዋትስፕ የመሳሰሉት ሶፍትዌሮች ሰዎች በነጻ ነው እየተጠቀሙበት ያሉት። ማንም ሰው ኢንተርኔት ለሚጠቀም በት የዳታ አገልግሎት ከከፈለ ለእነዚህ አገልግሎቶች አይከፍልም። በነጻ ነው የሚጠቀመው እና እንዴት ነው እነዚህ አገልግሎቶች በክፍያ የሚሆኑት? እኛ አሁን ማገኘት የሚገባንን አሁን ለምሳሌ ማንኛውም ሰው ወደ እነዚህ ትም ሲገባ ኢንተርኔት ይከፍላል። ኢንተርኔት ከሌለሽ ዋትሳፕም ቫይበርም አይኖሩም። ነገር ግን አሁን ትልቁ ምንድን ነው ኢንተርናሽናል ኮሎችን ያካሄዳሉ። በእነዚህ እነዚህ ኢንተርናሽናል ኮሎች አንዳንድ ኦፕሬተሮችን የምታያቸው ኮመርሻላይዝ አርገውታል። አይከለክሉሽም እንድትጠቀም ያደርጋል። ነገር ግን ርዝነብል የሆነ ታሪፍ ሴት ያደርጉታል። ከዛ ስትገቢ ገንዘብሽ በዚህ በተወሰነች የገንዘብ መጠን እዛ አሁን ሴንስ ስለማታደርጉት ካልሆነ በስተቀር የትኛም ቦታ ላይ አለ ኮመርሻላይዝ አርገዋት የሚያስከፍሉሽ የገንዘብ መጠን ምን ያክል ነች የሚለውን ነው እንጂ አሁን ወደ አረብ ወርልድም ስትመጪ ሙሉ በሙሉ ኮመርሻላይዝ አርገውታል። ልክ እነዚህ ውስጥ ስትገቢ አውቶማቲካሊ ታሪፍ አለው። በዛ ታሪፉ ውስጥ እንዲደው ይፈቅድ ይችላል። ከቀናት በፊት ሶስት ወጣቶችን በኢንተርኔት ጉዳይ ላይ አወያይተን ነበረ ከታንዛኒያ፣ ከኢትዮጵያ ና ከናይሮቢ ና እነሱም አሁን ለእነዚህ አገልግሎቶች እስካሁን አይከፍሉም። እኔም አሁን እዚህ ባለውበት ሀገር ለኢንተርኔት አንዴ ከከፈልን አንዴ ኢንተርኔት የምጠቀምበትን ቦር ከከፈልኩ ለእነዚህ ገ ሶፍትዌሮች ሌላ ተጨማሪ ገንዘብ አልከፍልም። ና እንዴት ነው ቴሌ የትኛው የትኛው ሀገር ነው ያስከፍላል ለእነዚህ አገልግሎቶች ያስከፍላል እያለ ያለው ቴሌኮም ኦፕሬተሮችን አሁን ስትመለከቻቸው የገቢያቸው ምንጭ ከቮይስ ወደ ዴታ እየሄደ ነው። አሁን ብዙ ረቨኒ ሞዴል የለውም አንዳንዶቹ ጋስቴጅ። ስለዚህ ምንድን የሚያደርጉች ለዳታ ይሄን ያክል ገዝተሽን በአርባ ዶላር አሜሪካ ነገር አሁን አርባ ዶላር ገዝተኸኝ አንሊሚትድ እዛ አሜሪካ ነገር ውስጥ እንደፈለግህ ደውል በቮይስ ዳታዋን ግን የሚያክል ታመጣለህ ይልሻል። ቢዝነስ ሞዴላችሁ ሙሉ በሙሉ ወደ ወስደውታል ወደ ዴታ ወስደውታል። ወደ ከኢንተርኔት የሚገኘው ገቢ ነው በአብዛኛው የኛን ሀ ውስጥ መለካች ስትል ህብረተሰቡ ቮይስ ላይ ያለው ስለዚህ እነዚህኞቹ የዳታ ፓኬጆችን ሰጡሽና ከዛ በዛ ፓኬጅ ኤኒ ፖቲቲዎች ውስጥ ገብተሽ እንድጠቀም ያደረጋል። ኢትዮጵያ በዳታ አይደለም የሚከፍሉት የስሪጂ ኢንተርኔት ይከፍላሉ። በዳታ ነው ነውዳታ ይከፍላሉ። ስለዚህ አከፋፈሉ ላይ አንድ አይነት በዳታ መክፈሉ ላይ አንድ አይነት ይሆንና ነገር ግን እነዚህ በነጻ የሚገኙት ነገሮች አሁን እንደ ቫይበር እንደ ዋትስፕና የመሳሰሉት አፕሊኬሽኖች ግን በነጻ ከዛ ዳታ ጋር በዛ የኢንተርኔት አክሰስ ካለ በዛ ዳታ የሚገኝ ጥሪ ናቸው። በነጻ መጣ አገልግሎት መጠቀም የሚቻልበት እና በዳታም እያስከፈለ ለነዛ ሶፍትዌሮች ማስከፈል ሶፍትዌሮቹ ጋር ማስከፈል የለውም። ኢትዮጵያ ውስጥ አሁን ያለው በፕራይሲንግ ብትመጪ በቺፐስት ተብሎ ምናልባት የኢንተርናሽናል ቴሌኮም ዩኒየን እዛች ሪፖርት ላይ ገብተች ልታያት ትችላለች። የኢትዮ ቴሌኮም የሚያስከፍለው ታሪፍ በቺፐስት ነው። የትኛውም አፍሪካ ሀገር ላይ የምታስቀምጭ በተለይ አሁን ከፊክስድ ላይ ላይ ወደዛ ብትመጪ በአለምም በቺፐስት የሚፈልጉት መጪው እንደዛ ነው። አሁን ትልልቅ ሀገሮች ከእነዚህ ኩባንያዎች ጋር ይደራደራሉ። ለምሳሌ ከቫይቨርም፣ ከዋሳፕም ከሌሎችም ጋር በእኔ ኔትወርክ እንድትጠቀም ወይም ደንበኞቹ በእኔ ላይ እየተጠቀሙ ስለሆነ ከእኔ ጋር ይህን ያክል ትከፍላለህ ብሎ ይደራደራሉ። ለምሳሌ ከቫይቨር ጋር ቨራይዘን ሊደራደር ይችላል፣ የትድት ይደራደራል። ስለዚህ አንተ አሜሪካ ነገር ውስጥ ቫይቨር እየተጠቀምን ነው፣ ስለዚህ እነዚህ ደንበኞች ደግሞ በእኔ ኔትወርክ ላይ እየተጠቀሙ ነው፣ ኢንቨስት ባላረክበት ላይ እየተጠቀምክ ነው ብሎ ከደንበኛው ይልቅ ኩባንያው ጋር ይደራደራል። የኢትዮጵያው ታዲያ ከኩባንያዎቹ ጋር ሳይሆን ከደንበኛው ሊወስድ ነው የታሰበው ማለት ነው? ኖት የት ገና ምንም የታሰበ ነገር የለም። ይህን በተመለከተ የታሰበ የለም። አሁን ምንድን ነው ዚጋ ቴክኖሎጂውን ወደዚህ ኢንትሮዲስ ማድረግ ጀመር የሚል እንጂ ወደዚህ ውስጥ ገብተን ደንበኛውን ቻርጅ እናደርገዋለን ወይም ደግሞ ወደ ገንዘብ ይቀየራል እንዲህ የሚል ነገር እስካሁን አላደረግም። ምናልባት ቻን ካፒታል ላይ ያየሻት እሷ ሚስኮት ታደርጋለች አልኩሽን። ቴክኖሎጂው ኢንትሮዲስ ማድረግ ጀመርን ነው እንጂ ወደዚህ ውስጥ እንገባለን የሚለው ነገር ምንም የተባለ ነገር የለም። ቴክኖሎጂውን ጀምረናል ማለት ወደፊት እንቀጥላለን ማለት ነው። ብዙ አሁን ይህም ነግርሽ አንዷ ብቻ ና ቻርጅንግ አንድ ነገር ብቻ ነች። ከዛ ውጭ ብዙ አገልግሎቶችን የሚሰጥ ቴክኖሎጂ ነው። ስለዚህ ሌሎች ሌሎች ጥቅሞች አሉት። ይህ ዝግጅት ተከታ ያለው በሁለተኛው አጋማሽ እናቀርበዋለን። በተያያዘ ጉዳይ የተጠቃሚዎችን መረጃ ምስጢራዊነት ለማረጋገጥ በታለመ ወጥን ዝነኛ የፈጣን መልእክት መላላኪያ ዋትስአፕ መልእክቶች በምስጢር የሚተላለፉበት አዲስ መላ ዘየደ። የፈጣኑ የማህበራዊ መገናኛ ብዙሀን አገልግሎት መላላኪያ ዋና አስፈጻሚ ያን ኩም በትላንትናው እለት ይፋ ባደረጉት የኢንተርኔት ጽሑፍ እንደጠቆሙት ተገልጋዮች በግል ሆነ በቡድን የሚለዋወጧቸው መልእክቶች ምስጢራዊነት ከመነሻው እስከ መድረሻው የሚረጋገጥበት ቴክኖሎጂ ነው የወጠኑት። ጃሽዋ ፊስክ ለቪኦኤ ያጠናቀረው ዘገባ አለ አሉላ ከበድ ያቀርበዋል። ምስጢራዊነት ማስተላለፊያው ለዋናው ተቀባይ ብቻ መልእክቱን ማንበብ እንዲችል ከታለመበት መዳረሻ ብቻም በተፈለገበት መንገድ ይደርስ ዘንድ የሚያስችል ነው። ከባለ አድራሻው ውጪ ማንም የመልእክቱን ይዘት ማወቅ ወይም ማየት አይችልም። የትኛውም የኢንተርኔት ቀበኛ ወይም ቀማኛ አሊያም ጨቋኝ መንግስታት፣ ማንም ምንም ማድረግ ሆነ ምንም ማግኘት አይቻለውም። እኛ ራሳችን እንኳን ያለ ባለቤቱ ፍቃድ መልእክቱን ማወቅ ወይም መለየት አንችልም ሲሉ ጻፉ። የዋትሳፑ ዋና ስራ አስፈጻሚ ኮም ዋትሳፕ ይፋ ያደረገው የዚህ እርምጃ ዜና የተሰማው ታዲያ በኢንተርኔት አማካኝነት በግለሰቦች ጥብቅ መረጃዎች ላይ የሚፈጸሙ ዘረፋዎች፣ ደህንነት ዋስትናዎች አደጋ ላይ መውደቅ በስፋት እያነጋገረ ባለበት በአሁኑ ወቅት ነው። በግለሰቦች መረጃ አይደፈር የምስጢራዊነት መረጋገጥና ብሔራዊ ደህንነትን በማስጠበቅ መንግስታዊ ኃላፊነት መካከል ያለውን ሚዛን መጠበቅ የተመለከተ ዩናይትድ ስቴትስ ልዩ ትኩረት የተሰጠው ክርክር በማስተናገድ ላይ ያለችበት ወቅትም ነው። በዋትሳፕ መግለጫ መሠረት የምስጥር ማስጠበቂያው ዘዴ ልክ እንደ ቁልፍና መክፈቻ ሆኖ የሚሠራ አይነት ነው። ቁልፍና መክፈቻው ከእጃቸው የሚኖረውም ሰው ላኪና ተቀባይ ብቻ ይሆናሉ። በተጨማሪም የምስጢር መጠበቂያውን ብቃት ለማረጋገጥ ዋትሳፕ ይቀጥላል። አዲስ ቴክኖሎጂውን ሲያስተዋውቅ፣ በተጨማሪም የምስጢር መጠበቂያውን ብቃት ለማረጋገጥ እያንዳንዱ መልእክት በዚህ መንገድ ተልኮ በደረሰበት አብሮት በሚመጣው አዲስ ቁልፍ በሚሰጠው ተጨማሪ ብቃት ሳቢያ እኛም ብንሆን መልእክቱን ማየት ወይም የማግኘት እድል አይኖረንም ነው የሚለው። መልእክቶች ከመነሻው እስከ መድርሻው ምስጢራዊነታቸው ተጠብቆ የሚላኩበት መንገድ በአጭሩም በላኪና ተቀባይ አማካኝነት እንደሚደረግ የፊት ለፊት ንግግር አይነት ነው ሲሉም ከም ያስረዳሉ። ዛሬ የምንኖረው መረጃዎች ከመቼው የሚበልጥ ዲጂታዊ በሆነ መንገድ በሚላኩበት ዓለም ውስጥ ነው። ዛሬ ዛሬ የግል መረጃዎች እና ምስጢራዊነታቸው መጠበቅ ያለባቸው መረጃዎች ያለ አግባብ ሲወሰዱ አሊያም ሲሰረቁ እናስተውላለን ያሉት የዋትሳፕ ዋና ስራ አስፈጻሚ በዲጂታዊ ዘዴዎች የምንላላካቸው መልእክቶችና መረጃዎች በመጪዎቹ ዓመታት ይበልጥም ለአደጋ ይጋለጣሉ። እናም አዲሱ ቴክኖሎጂ ይህን መሰሉን ተጋላጭነት ይቋቋማል። ረዘም ብሎ የቀረበው የዕለቱ አብይ ርዕስ ነበር የተደመጠው። ወደ ቀዳሚው የመጽሔት ርዕስ ደግሞ እናልፋለን። የዩናይትድ ስቴትስና ሌሎቹም ምዕራባውያን መንግስታት በኢትዮጵያ የሰብአዊ መብትና ዲሞክራሲ ሁኔታ ላይ ጠንካራ አቋም መያዝ ተስኗቸዋል ይላሉ የመድረክ ሊቀመንበር ዶክተር በየነ ጴጥሮስ። የዚህ ምክንያቱ የኢህአደግ የህዝብ ግንኙነት ስራ ነው የሚሉት ዶክተር በየነ ይህን አስተያየት የሰጡት የዩናይትድ ስቴትስ ረዳት ውጭ ጉዳይ ሚኒስትርና የአውሮፓ ፓርላማ አባላት ሰሞኑን በኢትዮጵያ ያደረጉትን ጉብኝት መነሻ አድርገው ነው። የዩናይትድ ስቴትስ ረዳት ውጭ ጉዳይ ሚኒስትር በአሁኑ ጉብኝታቸው ከኢትዮጵያ ተቃዋሚዎች ጋር አልተገናኙም። ዳሩ ግን ከሁለት ወራት በፊት እንዳነጋገሯቸው ዶክተር በየነ ገልጠዋል። እስክንድር ፍሬው ዝርዝሩን ይዞልናል። ተቃዋሚዎች በምዕራባውያን መንግስታት ላይ የሚያቀርቡት ቅሬታ በተለይ ከ1997ቱ ምርጫ ጀምሮ ሲንጸባረቅ የቆየ ነው። ከኢትዮጵያ መንግስት ጋር ያላቸውን የጠበቀ ወዳጅነት ስህተቶችን ለማረም አልተጠቀሙበትም ባይ ናቸው። የኢትዮጵያ ፌዴራላዊ ዲሞክራሲያዊ አንድነትን መድረክ ሊቀመንበር ፕሮፌሰር በየነ ጴጥሮስ ዛሬ ለአሜሪካ ድምፅ እንዳስረዱት የዚህ አንዱ ምክንያት የኢህአዴግ የህዝብ ግንኙነት ስራ ነው። የኢህአዴግ ስርዓት አንዱ በእጅጉ የተካሄነባቸው ጉዳዮች ውስጥ የፓብሊክ ሪሌሽንስ የህዝብ ግንኙነት ስራ ነው። በዚህ ረገድ እነዚህ ኢትዮጵያን የሚጎብኙትን ልክ ከቦሌ ጀምሮ ከዚያ በፊትም ሊሆን ይችላል፣ እንደደረሱ መክበብ ነው። የህዝብ ግንኙነት ሰራተኞቻቸው የተለያየ መልክ ባላቸው ግማሹም እኔ ምሁር ነኝ የፖለቲካ ሰው አይደለሁም የምንም ፓርቲ አባል አይደለሁም፣ ነገር ግን ቢሆንም የእኔን ነፃ አስተያየት ከፈለጋችሁ እያሉ ከበው ያደግ በራሱ አፍ ማለት የማይመቸውን ሌሎች ገለልተኛ አካላት ወይም ገለልተኛ ተመልካቹ ወይም ተመራማሪዎች እነን የሚሉትን ሰዎች አግኝቷቸው እንግዲህ በምዕራባዊ ዓለም እንግዲህ እኔ ነፃ ነኝ ለዚህ መለግንም ተመራማሪ ነኝ እንደዚህ መረጃ ከመያዝ ነው የምናገረው የሚሉ ሰዎች በጣም ይከበራሉ። ኢህአዴግ ይሄንን በጣም በጣም በብቃት ይጠቀማል። የመድረኩ ሊቀመንበር ይህንን አስተያየት የሰነዘሩት በአዲስ አበባ ጉብኝት ያደረጉትን የዩናይትድ ስቴትስ ረዳት የውጭ ጉዳይ ሚኒስትርና የአውሮፓ ፓርላማ አባላት ቆይታ መነሻ በማድረግ ነው። በዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት የዲሞክራሲ የሰብአዊ መብትና የስራ ጉዳዮች ረዳት ሚኒስትር ቶም ማሊኖውስኪ ወደ ኢትዮጵያ የመጡት አመታዊ በሆነው የዩናይትድ ስቴትስና የኢትዮጵያ መንግስታት የጋራ ውይይት ላይ ለመሳተፍ ነው። ከኦሮሚያ ሁኔታ እስከ ሲቪክ ማህበራት ሚና ዲሞክራሲን ለማስፈን እስከሚደረገው ጥረት ያሉት ሁሉ መነሳታቸውን ረዳት ሚኒስትሩ ለአሜሪካ ድምፅ ገልጸዋል። በተለይ ከኦሮሚያ አንጻር የሚያሳስቧቸውን ጉዳዮችም አስረድተዋል። ለመድረኩ ሊቀመንበር ግን ከዩናይትድ ስቴትስ ባለስልጣናት እየተሰጡ ያሉ አስተያየቶች፣ የተንጸባረቁ አቋሞች ከበቂ በታች ናቸው። ወቅታዊውን የኦሮሚያ ጉዳይ ጨምሮ በዲሞክራሲና በሰብአዊ መብት ችግሮች ላይ ዩናይትድ ስቴትስ ጠንካራ አቋም አልያዘችም ይላሉ። በዚህ ኦሮሚያ የሆነውን ማነሱ ምንም አሉ በምክር ደረጃ ወይም በአስተያየት ደረጃ ነው ተናግረው የሚሄዱት እንጂ ይህ የምታደረጉት ነገር በእጅጉ የከፋን እንደ መሆኑ የአሜሪካን መንግስት ከእናንተ ጋር ያለውን ግንኙነት አሁን ባለበት ደረጃ ይህንም አታሻሽሉ ከሆነ ለመቀጠል ይቸገራል፣ አስቡበት። በዚህ የምል ደረጃ ጠንከር ያለ አቋም ውስጥ አይሄዱም። ያ እስካልሆነ ድረስ ሚሊዮን ጊዜ ቢናገሩ ምን ብሉ፣ የአሜሪካንን ጥቅም በማስከበር ኢትዮጵያ ደግሞ አፍሪካ ውስጥ ተወዳዳሪ የሌላት እንደመሆኗ ምንም አያሳስባቸው። ስልጣን ላይ ያሉትና ይህን ሁሉ በደል የሚፈጽሙ ወንጀል የሚሰሩ በህዝብ ላይ ዝም ብሎ በተለቀቀበት መንግስትና ስርዓት ይሄ ያለውን ስርዓት ብዙም አያሳስበውም ነው። ይሄ ከአስተያየት ደረጃ እኮ ያለፈ አይደለም። በአውሮፓ ፓርላማ የሶሻሊስቶችና ዲሞክራቶች ቡድን ልኡካንም የኢትዮጵያ ጉብኝታቸውን ያጠናቀቁት ባለፈው ሳምንት መጨረሻ ነው። በኢትዮጵያ ያለው ተጨባጭ ሁኔታ ከኢህአዴግ የህዝብ ግንኙነት መረጃ የተለየ መሆኑን ተረድተዋል ይላሉ ከልኡካን ቡድኑ ጋር የተወያዩት ፕሮፌሰር በየነ። ከሀገራቸው ሲመጡም እዚህ ደርሶም በመንግስት ባለስልጣናት ማብራሪያ ሲሰጣቸው ግንኙነት ያደርጉት ከእኛ ጋር ከመገናኘታቸው በፊት የፈደራል ጉዳዮች ባለስልጣን ሚኒስትር ጋር ተገናኝተዋል። ከአፍሪካ ህብረት ጋር ተገናኝተዋል እና ሌሎችም ቀጠሮዎች ነገ ያሉን እያሉ ነበር። ከጠቅላይ ሚኒስትሩን ጋር ጥሮ ተይዞልናል። ምስሉ ነው የነበረው። እና በእጅጉ የተገረሙት ይሄ መድበለ ፓርቲ ስርዓት ነው። ኢትዮጵያ ወደ ዲሞክራሲያዊ ስርዓት ተሸጋገረች ተብሎ ከፍተኛ ህዝብ ግንኙነት ስራዎች ተሰርቷል በብራስልስ ሆነ ሌላም አካባቢዎች በሙሉ እየተስተካከለ አንዳንድ እርምቶች እየተደረጉበት የሚሄድ ሁኔታ ነው በኢትዮጵያ ውስጥ ብሎ ነበር የመጡት እዚህ ስለ እርሱ ፓርላማው መቶ በመቶ አንድ ፓርቲ የገዥው ፓርቲ ይህም የተቋቋመው ያው አስተዳደሩ ያው ምናምን ሲባል እንግዲህ እነሱ ካላቸው ጉዳዮቹን ያረዳል ሊሆን የሚችል ነገር በዚህ አይነት የመድበለ ፓርቲ ስርዓት ነኝ ምን ብሎ ባለበት ሁኔታ ከመጨረሻው ሲወጣባቸው በጣም ነው የተገረሙት እንዴ። ይሄ ሁሉ እንደዚህ ሆኖ እንዴት ዴሞክራሲያዊ ስርዓት ፓርቲ ስርዓት ገንብተናል ውየገነባል ነው እንዴት ይባላል? እና እሱ ይህንን አስረዱን ነው ያሉት። በጣግራ ተጋብተው ማለት ነው። እና በዚህ አካባቢ ጉዳይ ላይ እንግዲህ ያሉትን ክፍተቶች የት የት ችግር እንዳለ ከየት ተነስተን አሁን ዛሬ መቶ በመቶ ኢህአዴግ ብቻ ነኝ የተመረጥኩት የምልበት ጋር እንዴት ልደረስ ቻለ? በምርጫ ሂደቱ ላይ ምን ምን ችግሮች እንዳሉ በመሰረቱ ኢትዮጵያ ውስጥ ምርጫ ሳይሆን ዝም ብሎ ደግሞ የምርጫ ድራማ እንደሆነ መረጃዎቹን በመስጠት ይህንን ለማስጨበጥ ሞክረን እጅግ በጣም ደስ ብሏቸው ነው ሄዱት። እናንተን ሳናናግር ብንድ ኖሮ ጭርሶ የራሳችንን ስብና ምነካ ካለ ግንዛቤ የምናወራ ሰዎች እንሆን ነበረ። የኢህአዴግና የመንግስት ባለስልጣናት በተለያየ ጊዜ በሰጧቸው አስተያየቶች በየኤምባሲው ደጅ ጠናሉ ሲሉ ተቃዋሚዎችን ተችተዋል። ተቃዋሚዎች የውጭ ኃይሎችን ጣልቃ ገብነት እንደሚጋብዙ በመግለጽም አገሪቷ ለዋ ላይ መሆኗን እነርሱም ለተጽዕኖ እንደማይንበረከኩ ተናግረዋል። የመድረኩ ሊቀመንበር ግን የኢህአዴግን ትችት አይቀበሉም። እርሳቸው እንዳሉት ዘመኑ የዓለም አቀፋዊነት ነው። የኢትዮጵያ ጉዳይም ምዕራባውያኑን ጭምር ይመለከታል ያለውን ስርዓት አቁመው የሚያኖሩትም እነዚህ የውጭ ኃይሎች ናቸው ብለዋል። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ። እስክንድርን ለዘገባው እናመሰግናለን። ቀጣዩ የመጽሔት ዘገባ ደግሞ እነሆ። ብዙ ጊዜ ከድርቅ በኋላ የጎርፍ አደጋ ስለሚከሰት አሁንም የጎርፍ አደጋ ስጋት እንዳለና በጅግጅጋና በአፋር በደረሰው የጎርፍ አደጋ ለተጎዱት እርዳታ እየተሰጠ መሆኑን የብሔራዊ አደጋ ስጋት ስራ አመራር ኮሚሽን ኮሚሽነር አቶ ምትኩ ካሳ ለአሜሪካ ድምፅ ሬዲዮ የተናገሩ። አስከሬን ፍለጋው ቀጥሏል ቀጥሏል ተብሏል። ጽዮን ግርማ አቶ ምትኩ ካሳን አነጋግራ ያጠናቀረችው ዘገባ አለ። እንሆ ብዙ ጊዜ ድርቅ ከሚከሰትባቸው ዓመታት ቀጣይ ባለው ጊዜ ውስጥ የጎርፍ አደጋ ስጋት እንደሚከሰት የተናገሩት የብሔራዊ አደጋ ስጋት ስራ አመራር ኮሚሽን ኮሚሽነር አቶ ምትኮ ካሳ በጅግጅጋና በአፋር ክልል ከደረሰው በተጨማሪ ሌላ የጎርፍ አደጋ ሊከሰት ይችላል የሚል ስጋት እንዳለ ተናግረዋል። በሀገራችን ጎርፍ የሚከሰትባቸው አካባቢዎች ይታወቃሉ። በዝርዝር ካላቸው አቀማመጥ የተነሳ ና እነዚህ አካባቢዎች ላይ የሚሰሩ የቅድመ ማስጠንቀቂያ ስራዎች አሉ። አንደኛ ህብረተሰቡ ከጎርፍ አደጋ የሚደርስ ከሆነ ከዛ አካባቢ ወጥቶ ከፍታ ባለባቸው ቦታዎች ላይ እንዲሰፍር የማድረግና ሌላው ደግሞ የውሃ ማፋሰሻ ቱቦችን የመክፈት እንደዚሁም የጎርፍ መቀልበሻ ቦዮቹን የከፈታ ማኑ የመቀልበሻ ስራዎች የመስራት እና በዘለቂነት ደግሞ ከድሬኔጅ ሲስተም ጋር ተያይዘ አሉት። በተለይ ከተሞች አካባቢ እነዚህ ላይ ትኩረት ሰጥቶ በቂ የሆነ ድሬኔጅ ሲስተም እንዲኖር ማድረግ የድርቁን አደጋ ትርጉም ባለው መልክ ለመቋቋም ያስችሉ ስራዎች ናቸው እና ይህንን ከማድረግ አኳያ የፍለድ ታስክ ፎርስ አለ የጎርፍ አደጋ መከላከልና መቋቋም ግብረ ኃይል አለ። ከተለያዩ መስሪያ ቤቶች ተወጣጣ ይሄ ግብረ ኃይል የሚሰራው ስራ ነው የሚሆነው። እንግዲህ ከፌደራል አንስቶ እስከ ታችኛው አስተዳደር እርከን ድረስ ይህንን አስቀድሞ በአየር ትንበያ እንደሚታወቅ የገለጹት አቶ ምትኩ ካሳ፣ ይህ ከሆነ በጅግጅጋና በአፋር የደረሰውን የጎርፍ አደጋ አስቀድሞ ለምን መከላከል እንዳልቻለ ተጠይቀው፣ ሌላ አካባቢ ላይ ከፍተኛ ቦታዎች ላይ ያለ ዘንደጋማ አካባቢ የዘነበው ዝናብ ነው አደጋውን ያስከተለው እንጂ እዛው ሆነው ስፖርት የዘነበው ዝናብ አይደለም። ያ ስላለ ያ ሜትሮሎጂ ትንበያ የሚሰጡበት ሰዓት ደመና ክስተት ጋር ተያይዞ ከመደበኛ በላይ ዝናብ የሚዘንብባቸውን አካባቢዎች ይጠቁማል እና እነዚ አካባቢዎች ላይ የሚዘንበው ዝናብ ነው እንግዲህ ታችኛው ተፋሰስ ላሉትን አካባቢዎች አደጋ ደረሰው። ጎርፉ ከተማ ከገባ በኋላ በውሃ መተላለፊያ ቦዮች አማካኝነት እንዴት መውረድ አልቻለም በሚል የተጠየቁት አቶ ምትኩ አይደለም እኮ አሁን፣ ምንድን ነው መሰለሽ፣ ይሄ ከውሃው ጋር ታይዞ ጎንና ጎን የሚሰፍሩ ሰዎች አሉ፣ በተለያየ ከእንስሳት እርባታ ጋር ታይዞ እነዛ ናቸው እንጂ ከተማ ከተማ ውስጥ ያሉ ሰዎች አይደሉም። እስካሁን በጅግጅጋው ጎርፍ ሀያ ሶስት ሰው ህይወት ማለፉን የአስራ አምስት ሰው አስክሬን የተገኘ ሲሆን የስምንቱ እየተፈለገ እንደሆነ፣ በአፋር ደግሞ የአምስት ሰው ሕይወት ማለፉን ገልጸው ለተጎዱትና ለተፈናቀሉት እርዳታ እየተሰጠ መሆኑን ተናግረዋል። ከፌዴራልና ከክልል የተውጣጣ የባለሙያ ቡድን ሄደው አጠቃላይ ጎርፍ አደጋ ያስከተለውን ጉዳት እያጠኑ ነው ያሉት። ስለዚህ ንን በገንዘብ በመተመን እንደዚሁም ደግሞ በቁሳቁስና በሌሎች አቅርቦቶች የሚቀርበውን እየለዩ ነው ያሉት። እሱ ሲመጣ ሙሉ ለሙሉ በዘላቂነት ማቋቋም በሚችል አግባብ ድጋፍ የሚደረግ ነው የሚሆነው። ለአሁኑ ግን ምግብ ነክ ያልሆኑ የፕላስቲክ መጠለያ፣ ብርድ ልብስ፣ ማብሰያ ቁሳቁሶች እንዲሁም አልሚ ምግብን ጨምሮ ዘይትና ስንዴ እርዳታ እየተሰጠ እንደሆነ ተናግረዋል። በጅግጅጋ ከተማ ስለደረሰው የጎርፍ አደጋ በትላንትናው እለት አነጋግረናቸው የነበረው የከተማው ነዋሪ አቶ ሳልሀዲን በክሪ ጎርፉ አደጋ ጉዳት ያደረሰው በጅግጅጋ ከተማ ውስጥ መሆኑን ገልጸው ዛሬ ከተጎጂ ቤተሰቦች ጋር በነበረው ስብሰባ አደጋው የደረሰበት ቦታ ያለውን ድልድይ የማሰራት ሀሳብ ቀርቦ እንደነበር ተናግረዋል። አደጋ ከደረሰ በኋላ ድልድይ ይሰራል፣ ቦይ ይከፈታል መባሉ ምን ዋጋ አለው የሚሉ አስተያየቶች ተሰንዝነው እንደነበርም ጨምረው ገልጸዋል። ቀርጦ ማለት ነው ዛሬ ስብሰባ ማለት ነው ተጠርቶ ነበር ያላቸውም እንዲያግዙ ማለት ነው ይህ ንብረት የተጎዱት ሰዎችን ፕሬዚዳንት ሰብስባቸው ነበር ያው ከነሱ ጋር ማለት ነው ውይይት አርግቶ ማለት ነው ያ የተጎዱቹ ሰዎች ልጆችም ቤትም ያጡ ሰዎችም ያው እገዛዊ እያካሄደ ነው ዛሬ እንዳየወበው ነው ማለት ነው። የአስክሬን ፍለጋው ቀጥሎ መዋሉንም አቶ ሳላዲን ነግረው ናል። የዜና መጽሔቱ እየተገባደደ ነው። የመጨረሻው ትንታኔ ነው። በኢትዮጵያ በከባቢ አየር ንብረት ለውጥ የተነሳ ኤልኒኞ የተባለው የአየር ሁኔታ ያስከተለው ተጽዕኖ ድርቅና በሌሎች አካባቢዎች ደግሞ የጎርፍ መጥለቅለቅ ነው። ኤልኒኞ ከደቡብ አፍሪቃ እስከ ደቡብ አፍሪቃ ድረስ ነው ጉዳት ያስከተለው። በአፋር ክልል ስላለው ሁኔታ ሄኖክ ሰማግዜር ቀጣዩን ያቀርባል። በኢትዮጵያ ከ50 ዓመታት ወዲህ በመጠኑ ታይቶ የማይታወቅ ድርቅ በአፋር ክልል በእንስሳትና በሰዎች ሕይወት ላይ ያሳደረው ጫና ከባድ ነው። በድርቁ በተጠቁ ሌሎች አካባቢዎችም ወደ ሰማኒያ ከመቶ የሚሆኑ የቤት እንስሳት መሞታቸውን ዓለም አቀፍ የእርዳታ ሰራተኞች አስታውቀዋል። በአፋር ኤሊዳርና ገዋኔ ወረዳዎች ከብቶች በግጦሽና ውሃ እጥረት ሞተዋል። የተረፉት ደግሞ ሰውነታቸው መንምኖ በበሽታ ተጠቅተው ይታያሉ። እንስሳትና ሰዎች ከአንድ የደፈረሰ ኩሬ ውሃ ይጠጣሉ። ንጹህ የመጠጥ ውሃ እጥረት ከድርቁ ጋር በተያያዘ ከተከሰተው የምግብ እጥረት ጋር ተያይዞ የሰዎችን ጤንነት እየተፈታተነ ይገኛል። በአፋር ክልል የዓለም የምግብና እርሻ ድርጅት ፋኦ የሚሰሩት ፓትሪክ ኮርማዋ ሁኔታውን ያስረዳሉ። ሰዎች ይህንን ቆሻሻ ውሃ ነው የሚጠጡት። ይሄ ደግሞ የኑሮ ሁኔታቸውን ከማወቁም አልፎ የበሽታዎች መንስኤ ነው። ምክንያቱም እንስሶቹም ከዚህ ነው ውሃ የሚጠጡት፣ እዚያውም ላይ ነው የሚጸዳዱት። የዓለም አቀፍ ህብረተሰብ ፋኦንና ሌሎች ድርጅቶችን እንዲተባበረን ነው የምንጠይቀው። የሚጠጣ ውሃ አቅርቦት ለእርሻ ለእንስሳትም ሆነ ለሰዎች ማሟላት ነው አላማው። አሁን ያለው ሁኔታ ለአደጋ የሚጥል ነው፣ የከባቢ አየር ለውጥ ጋር በተያያዘ በተለያዩ የደቡብ አፍሪካና ደቡብ አሜሪካ ሀገር ድርቅ ያስከተለው ኤልኒኞ በኢትዮጵያ የፈጠረው የምግብ እጥረትና ድርቅ ከሁሉም የከፋ መሆኑን የገለጸው የዓለም የምግብና የእርሻ ድርጅት ፋኦ በተባበሩት መንግስታት ድርጅት አስቸኳይ እርዳታ ለኢትዮጵያ ሕዝብ እንደሚያስፈልግ አስታውቋል። በተለይ በአርብቶ አደር አካባቢዎች እንደ አፋርና ሱማሌ ክልል እንዲሁም አንዳንድ የአማራና ኦሮሚያ ቆላማ አካባቢዎች በግጦሽና ውሃ እጥረት የተነሳ እንስሳዎች በመሞታቸው የወተትና የሥጋ ምርት ቀንሷል። በዚህም የተነሳ የአካባቢው ማህበረሰብ ለከፋ የምግብ እጥረት ተጋልጧል። ሀያ አምስት ፍየሎች ሞተውብኛል። ላሞችና በሬዎች ሙሉ በሙሉ ለማለት ይቻላል አልቀዋል። የእንስሳት መኖ እርዳታ አግኝተን ጥቂት ከብቶች ተርፈውልናል። ሆኖም በቂ አይደለም። አሁንም ተጨማሪ የእንስሳት መኖ ያስፈልገናል የቀሩት እንስሳት ከቀን እስኪደርሱ ቀለብ ያሻቸዋል ኦማር ቤሪን ነው የሰማነው ለመጠጥና ለእንስሳት የሚውለው ውሃ በአቅራቢያው ካለ ወንዝ በሞተር ተስቦ ወደ ኩሬው ይገለበጣል በወንዙ ዳርቻ ላሉ ሰዎች ቅርበት ቢኖረውም በሌሎች አካባቢዎች ከዝናብ የሚገኙ ውሃ የሚቋርባቸው ኩሬዎችና ኢላዎች ደርቀዋል። በዚህም የተነሳ አርብቶ አደሮች ውሃ ለማግኘት ለሰዓታት ይጓዛሉ። በቋፍ ላይ ያሉ የታመሙና የደከሙ እንስሳት ረጅም ርቀት ለመጓዝ ስለማይችሉ በመንገድ ላይ ወድቀው ይቀራሉ። የተባበሩት መንግስታት ድርጅት ባወጣው መረጃ መሰረት በአህጉሪቱ ደቡባዊ ክልል በመላው አፍሪቃም እንደዚሁ ወደ 20 ሚሊየን የሚሆኑ ሰዎች የምግብ እጥረት አጥቅቷቸዋል። ወደ 14 ሚሊየን የሚሆኑ ሰዎች ደግሞ በምስራቅ በሚገኘው አካባቢ በድርቁ እንደተጠቁ ገልጿል። ኤልኒኞ በአፍሪካ ያስከተለው ድርቅና ጎርፍ ሲሆን ያልተመጣጠነና ወቅቱን ያልጠበቀ የዝናብ ስርጭት በአንዳንድ ቦታዎች ሰብል ሲያደርቅና እንስሳትን ሲገድል በሌሎች አካባቢዎች ደግሞ የጎርፍ መጥለቅለቅ ሲያስከትል ታይቷል። ይህ ዋሽንግተን ዲሲ የሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው አገልግሎት ነው እስከ ምሽቱ አራት ሰዓት ድረስ አብራችሁን ቆዩ በቀዳሚነት በአጭሩ ያነበብነው ዜና አፕዴት ማለት ተጨማሪ መረጃ ይዞና ተሟልቶ ቀርቧል እሱን አነባለሁ በዩናይትድ ስቴትስ የአደጋ ቅነሳ ፕሮግራም አስተባባሪ አምባሳደር ቦኒ ጄንኪንስ እንደ አውሮፓ አቆጣጠር በ2004 ዓ ም የጸደቀው የተባበሩት መንግስታት ድርጅት 1540 ውሳኔ ላይ የሚያውል አፍሪቃ ህብረት ጉባኤ ላይ ለመገኘት ልዑካን መርተው አዲስ አበባ ገብተዋል። 1540 ወይም 1540 የተባለው የተባበሩት መንግስታት ድርጅት ጸጥታው ጥበቃ ምክር ቤት ውሳኔ ኬሚካል ይሁን ሌሎች የሰው ልጅ ጸር የሆኑ የኒኩሌር መሳሪያዎች በአሸባሪዎች ወይም ሌሎች ወንጀለኞች እጅ እንዳይገቡ አገሮችና መንግስታዊ ያልሆኑም ተቋማት የሚያግዱበት መንገዶችን ይደነግጋል። ጉባኤው ዛሬና ነገ አዲስ አበባ በሚገኘው በአፍሪካ ህብረት ማዕከል እንደሚካሄድ ተጠቅሷል። ለሰዓቱ ልናነብ የምንችለው ዋና ዋና ዜና ይኸው ነው። ወደ ቀዳሚው የሁለተኛ አጋማሽ ቅንብር እያለፍን ነው። ያም ቀደም ሲል በዕለቱ አብይ ርዕስ ጀምረን ነው ወዲህ ወደ ሁለተኛው አጋማሽ ያስተላለፍንው ነው ነው። የኢትዮ ቴሌኮም የነጻ የስልክ ጽሁፍ መልእክትን ጨምሮ ለቫይበር ዋትሳፕ፣ ዊቻት እና የመሳሰሉት አፕሊኬሽኖች ተጨማሪ ክፍያ የሚያስከፍል አስፈላጊ ሆኖ ከተገኘም እነዚህን አፕሊኬሽኖች የሚዘጋ ወይም ብሎክ የሚያደርግ አዲስ ቴክኖሎጂ ሀገር ውስጥ ማስገባቱን ያስታወቀበት ሁኔታ ነው። ጽዮን ግርማ የኢትዮ ቴሌኮም ዋና ስራ አስፈጻሚን አቶ አንዱ አለም አድማሴን አነጋግራ ነበርና ያ ነው የሚቀጥለው አሁን ሰሞኑን እርስዎ በጋዜጣው ላይ የሰጡትን መረጃ መሰረት አድርጎ በማህበራዊ ድረገጽ ላይ አስተያየቶች ሲሰጡ ነበር። ቴሌ አሁን ተጠቃሚውን ከሚያስከፍለው በላይ ተጨማሪ ገንዘብ መሰብሰብ ፈልጎ ነው፣ የሰዎችን ንግግር መቆጣጠር ሊጀምር ነው የሚሉ አስተያየቶች ሲሰጡ ነበርና ለምንድን ነው ቴሌ ይህን ቴክኖሎጂ ማስገባት የፈለገው? ሙሉ በሙሉ እነዚህ የሚባሉት ነገሮች ስህተት ቋንቋ ለማስቀመጥ ኩባንያው ከፍተኛ የሆነ የውጭ ምንዛሬ እያጣ ነው። ይሄ ቴክኖሎጂ እና በደንብ ኢንትሮዲስ አድርገን ስላላስቀመጥ ነው ማለት ነው። ለምሳሌ ያክል እናንተ ጋ እቺ ኮሊንግ ካርድ አለች። የደሻት ከሆነ በሁለት ዶላር በምናም ትሸጠዋል። አሁን አሜሪካን ሀገር ህጋዊ ነው፣ እኛ ሀገር ስጥመች ደግሞ ህገ ወጥ ነው። ስለዚህ አሁን ይህንን ኮንትሮል ማድረግ አለ። ምንድነው የሚያደርገው? የቴሌኮም አጭበርበር ነው። ቴሌኮም አጭበርበር ምንድን ነው? ከቴሌኮም ኩባንያ ውጭ የቴሌኮም እቃዎችን ወደ አገር ውስጥ ይዞ መግባት አይቻልም። ነገር ግን እነዚህ ሲምቦክስ የሚባሉ አሉ። እነሱን ሲምቦክሶች በህገ ወጥ መልክ ወደ አገር ውስጥ ያስገቡ ያሉ አንዳንድ ግለሰቦች ወደ አገር ውስጥ ካስገቡ በኋላ በድብቅ በተለያዩ ቦታዎች ላይ ያስቀምጣሉ። ከዛ በኋላ ሲም ካርዶችን በነዛ ሲም ቦክሶች ያጎርሳሉ። ስለዚህ እነዛ ኮሊንግ ካርዶችን በየቦታው ይሰጣል በየሀገሩ። ከዛ ከውጭ ሀገር ስልክ ሲደወል በእኛ ኔትወርክ ላይ አልፎ ወደ ደንበኛው መግባት ሲገባው የእኛ ኔትወርክ ባይፓስ ያደርግና እነሱ በህገወጥ ያስቀመጡ እቃ ላይ ያርፋል። ስለዚህ ከቴሌኮም በአገር ውስጥ ጥሪ ነው የሚያገኘው። ምናልባት ሀገር ውስጥ መተሽ አይተሽ ከሆነ አንዳንዴ ሲደወል የኢትዮጵያ ስልክ ታየዋለሽ። ልክ አሁን ከውጭ ሲደወል የውጩ ስልክ ማይ ሲገባኝ መልሽ የኢትዮጵያ ስልክ አየዋለሁ። እነዛ ስልኮች በህገወጥነት ህገወጥ ስልክ የሚያስደውሉ ናቸው ማለት ነው። ስለዚህ ሙሉ በሙሉ ኩባንያውን የውጭ ምንዛሬ እንዲያጣ ያደርገዋል። ይሄኛው አሁን እርስ የጠቀሱት በጣም ግልጽ ነው። ሌላው ሀገር በህጋዊ መንገድ እየሸጠ ኢትዮጵያ ውስጥ ግን ይሄ ካርድ በህገ ወጥ መንገድ እየተሸጠ ነው፣ ወይም በህጋዊ መንገድ ተሽጦ ሊገኝ የሚገባው የውጭ ምንዛሬ እየተገኘ አይደለም የሚል ነው። ይሄ በጣም ግልጽ ነው። ግን ይሄ የቫይበር ዋትሳፕ እና የመሳሰሉት የነጻ ሶፍትዌሮች ከዚህ ጋር ምን ያገናኘዋል? ምን በዚህ ጋር እንትን የሚያምንለም። አሁን ቅድም ያነሳሁት ኮመርሻላይዝ ማድረግ ቢፈለግ አንዳንድ ሀገሮች እንደሚያደርጉት መሄድ እንደሚቻል፣ እነዚህ ነገሮች ማንኛውም ደንበኛ ማንኛውም የሀገሪቱ ህብረተሰብ እንዲጠቀምበት መንግስት ፈቅደዋል። ለምሳሌ የሚከለክለው ምንድን ነው? ወጥተሽ ቫይበርን ዋሳፕን ይዘሽ የሆነ ኢንተርኔት ካፌ ከፍተሽ ወደ ንግድ ከገባሽ ይሄ ስራ የኢትዮ ቴሌኮም ስለሆነ ህገ ወጥ ይሆናል። ለግልሽ ግን ለራስሽ ግን ቢሮሽ ውስጥ ቤትሽ ውስጥ ብትጠቀሚ ህገወጥ አይደለም። ስለዚህ እዛ ውስጥ ብዙ ኮምፕሮማይዝ ያደረግነው ነው ነገር የለም። ስለዚህ ይሄንን ላያስከፍል ይችላል። ቴሌ ገና እንግዲህ ይሄ ወደዛ ውስጥ አልገባንም እኛ። ያ ማለት ሊያስከፍል ይችላል ማለት ነው። በአገልግሎት መጠቀም የሚፈልጉ የመንግስት ተቋማት አሉ፣ የድርጅቶች አሉ። እነዚያ ተቋማት አሁን ይህንን ስጡ የሚላሉ አገልግሎት፣ የቮይስ ኦቨር አይፒ በገንዘብ ከፍለን እንጠቀም የሚሉ ኩባንያዎች አሉ። ስለዚህ ለነዛ እንዴት አድርገን ወደ ገንዘብ ወይም ወደ ኮመርሻል ይቀይራል የሚለውን ግን ወደፊት ምና ይሆናል እንጂ ግለሰቦችን አታስከፍሉም ወደዛ ውስጥ የስልክ ቀፎን በሚመለከትስ? የተባለው ነገር የስልክ ቀፎን በሚመለከት ሬጅስተር ይደረጋል። የሲም ካርዱንና እሱ ኔክስት ዊክ ጋዜጣዊ መግለጫ እንሰጣለን። ሙሉ በሙሉ ዲፕሎ ያድርገናል። ጋዜጣዊ መግለጫ የሚቀጥለው ሳምንት በሚኒስትሪው ነው የሚሰጠው። የሚኒስትሪ ኦፍ ኮሚኒኬሽን ኢንፎርሜሽን ቴክኖሎጂ ባለቤት እሱ ነው። ስለዚህ ባለቤትነቱ ከገቢዎችም ጋር ከእኛ ጋር ከጸጥታ አካላትም ጋር ሊገናኝ፣ ስለዚህ እሱ መሰረት ተደርገው ኔክስት ዊክ አርብ ስቴክሆልደሮቻችን ጋር እነጋገራለን ወደ ትግበራ ከመግባታችን በፊት አዲስ ቀፎ እንዲገዙ የሚያስገድድ ነው አያስገድድ፣ አያስገድድም ወይስ እጃቸው ላይ ያሉትን ቀፎ እንዲያስመዘግቡ ነው ምንድን ነው እሱ? እያንዳንዱ ቀፎ ከሲም ካርዱ ጋር እንዲያያዝ የሚያደርግ ነው ቢካዝ ይሄ አሁን ሌሎች ሀገሮችም ስትሄጂ አሁን አሜሪካ ነገር አንድ ቀፎ በነጻ ሰጥተዎች ለሁለት አመት እኔጋ ትሰራለሽ የኔ ደንበኛ ትሆኛለሽ ይሉሻል። ወደ ሌላ ሀገር ወስደሽ ስትጠቀሚበት ላይ ሰራ ይችላል ራሳቸው ጋር ብቻ የሚያያይዟት ስለዚህ ይህኛው ወደ ሰኞ በሚቀጥለው ሳምንት ውስጥ ሚኒስትሪው ሙሉ በሙሉ መግለጫ ይሰጥበታል። ሰው እጁ ላይ ያለው ስልክ እሳ አሁን የሚጠቀምበት የሚገለገልበት ችግር የለው እሱ ችግር የለውም። አንድ ጊዜ ፎርስ አድርገን ሲስተሙ እንዲቀበል እናደርጋለን በደንብ አሁን ለጊዜው ግን ልናስቀምጣቸው የምንችላቸው በተወሰነ መልኩ ወደዚህ ኩባንያው እየገባ ነው ያለው። ኮመርሻላይዝ ይደረጋል አይደረግም የሚል የቦርድ የመንግስት ውሳኔ ይጠይቃል። ከዛ በኋላ ክሊር በሆነ መልኩ ለእናንተም ፈርስት ኢንፎርሜሽን ለተጠቃሚዎቻችን እንሰጣለን። የመንግስትን ፍቃድ ትጠይቃላችሁ? ይህንንን ተግባራዊ ለማድረግ ምክንያቱም ይሄ የመንግስት ኩባንያ ነው። የመንግስት ኩባንያ ከሆነ ደግሞ ህብረተሰቡን እንደ ደንበኛን ብቻ ሳን እንደ ዜጋ መጠቀም ያለበት ስለሆነ ሙሉ በሙሉ መንግስት ስቶች ይኖረዋል። እስከ ምሽቱ አራት ሰዓት ድረስ አብራችሁን ቆዩ። በነገራችን ላይ የቴክኒክ መሀንዲሳችን ከሱ አይንም ፕሮግራሙን የምትመራለን ብርሃን ኃይሉ ነች አሁን አሜሪካና ህዝቧ የዛሬ አሜሪካና ህዝቧ የሲቪል መብቶች ትግል መሪ ማርቲን ሉተር ኪንግ መታሰቢያ ላይ ያተኩራል። የዝግጅቱ አቅራቢ ቆንጅት ታየነች። ታዋቂው ጥቁር አሜሪካዊ የሲቪል መብቶች ትግል መሪ ማርቲን ሉተር ኪንግ ጁኒየር በነፍሰ ገዳይ ጥይት የተገደሉበት አርባ ስምንተኛ አመት ሰኞ እለት ለአውሮፓውያን አቆጣጠር ሚያዝያ አራት ቀን ታስቦ ውሏል። ጥር 15 እንደ ኤሮፓውያን አቆጣጠር 1929 የተወለዱት ቄስ ማርቲን ሉተር ኪንግ የጥቁር አሜሪካውያን ሲቪል መብቶች እንዲከበሩ ክርስቲያናዊ እሴቶቻቸውን መሰረት ባደረገ በሰላማዊና ሕዝባዊ እምቢተኝነት ትግሉን የመሩ በመሆናቸው ይታወቃሉ። This nation will rise up ሕልማለኝ። አንድ ቀን ይህች አገር እውነተኛ የምንነቷ ትርጉም ላይ ትደርሳለች። ህልማለኝ። እነሆ ይህን ሐቅ ልብ በሉ፣ የሰው ልጅ ሁሉ በጥረቱ እኩል ነው። አንድ ቀን በጆርጂያ ኮረብቶች ላይ የባሪያ ፈንጋዮችና የባሮች ልጆች በወንድማ ማችነት አብረው ይቀመጣሉ። ሕልማለኝ። በ1963 ከመላው ሀገሪቱ የእንቅስቃሴው ደጋፊዎች ዋሽንግተን ላይ በተመሙበት ማርች ኦን ዋሽንግተን በተባለው ሰልፍ ላይ ማርቲን ሉተር ኪንግ ባደረጉት በዚህ ህልም አለኝ ንግግራቸው ከአሜሪካ አንደበተ ርቱ መሪዎች አንዱ መሆናቸውን በታሪክ አስመዝግበዋል። ማርቲን በሰላማዊ መንገድ የቀለም ልዩነት አድሎውን በመታገላቸው ጥቅምት 4 964 ዓ.ም የኖቤል የሰላም ሽልማት ተሸልመዋል። በ1968 ሚያዝያ 4 ቀን በነፍሰ ገዳይ ጥይት ሊወድቁ በዋዜማው ሜምፊስ ቴነሲ ላይ ያሰሙት ንግግር ማርቲን ያቺ ቀን መቅረቧን በውኑ አንዳች ነገር ሹክ ያላቸውም ይመስላል። መጋቢት 29 ቀን ነበር የሲቪል መብቶቹ ተሟጋጅ የተሻለ የስራ ሁኔታና ደሞዝ በመጠየቅ ስራ ያቆሙ ጥቁር የመንግስት የጽዳት ሰራተኞችን ለማበረታታት ወደ ቴነሲ ክፍለ ሀገሯ ሜምፊስ የተጓዙት። ሚያዚያ ሶስት ቀን ቸርች ኦፍ ጎድ ኢን ጂዘስ ክራይስት በተባለው ቤተ ክርስቲያን አለም አቀፍ ጽህፈት ቤት ለተሰበሰቡ ደጋፊዎች እኔ የተራራውን ጫፍ አይቻለሁ አቢን ቱ ዘ ማውንተን ታፕ በሚል ርዕስ የተሰየመው ንግግር አሰሙ የአምላክን ፍቃድ ልሞላ እፈልጋለሁ ተራራው ጫፍ ደርሻለሁ። ግድ የለኝም። እርግጥ እንደ ማንኛውም ሰው ረጅም ዕድሜ ብኖር እመርጣለሁ። ግን ረጅም ዕድሜ ቦታ አለው። አሁን እሱ አያሳስበኝም። የእኔ ፍላጎት እግዚአብሔር የሚወደውን መሥራት ብቻ ነው። የተስፋይቱን ምድር አይቻታለሁ። ምናልባትም አብሬያችሁ አረግጣትም ይሆናል። ነገር ግን እላችኋለሁ፣ አይቀርም እንደ ሕዝብ ከተስፋይቱ ምድር እንደርሳለን። ይህንን ትንቢት የሰሙ የመሰለ ንግግር በተናገሩ በማግስቱ አስራ ሁለት ሰአት ከአንድ ደቂቃ ላይ ማርቲን ባረፉበት ትንሽ ሆቴል በረንዳ ላይ እንደ ቆሙ በጥይት ተመቱ። በቅዱስ ዮሴፍ ሆስፒታል አጣዳፊ ቀዶ ሕክምና ቢደረግላቸውም አንድ ሰዓት ከአምስት ላይ ህይወታቸው አለፈ። ማርቲን ሉተር ኪንግ ከህልፈታቸውም በኋላ በርካታ ሽልማቶች ተበርክተውላቸዋል። በበርካታ ከተሞችና ስቴቶች የማርቲን ሉተር ኪንግ ቀን ከ1971 ጀምሮ በብሔራዊ ደረጃ ደግሞ ከ86 ዓ.ም ጀምሮ ይከበራል። የታላቁ የሲቪል መብቶች ትግል መሪ መታሰቢያ ሀውልት በዋሽንግተን በ2011 ዓ.ም Tak of twelve oh so oh, freedom Oh freedom Oh freedom oh baby oh so oh, freedom Oh freedom Oh ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። የምሽቱ የመጨረሻ ቅንብር ዲሞክራሲ በተግባር ይሆናል። በሁለቱም ማለትም በሪፐብሊካኑም በዲሞክራቱም ወገን የትላንት ምሽቱ ውጤት በቀዳሚዎቹ ዶናልድ ትራምፕ እና ሂለሪ ክሊንተን ላይ ለጊዜውም ቢሆን ትልቅ ኪሳራ አድርሷል። የቴድ ክሩዝ ማሸነፍ ትራምፕ የሪፐብሊካን ፓርቲውን ውክልና ለማግኘት የሚያስችላቸውን 1237 የተወካዮች ድምፅ እንዳያገኙ ሊያደናቅፍ ይችላል። ትራምፕ ፓርቲው ክሊቭላንድ ውስጥ ብሔራዊ ጉባኤውን ከማድረጉ በፊት 1237ቱን የተወካዮች ድምፅ አግኝተው ቢሆን ያለ ችግር ለፕሬዝደንትነት በእጩነት መቅረብ ይችላሉ። በዲሞክራቶቹ በኩል በሰባት ክፍለ ግዛቶች እስካሁን ከተደረጉ ቅድመ ምርጫዎች በስድስቱ ያሸነፉት በርኒ ሳንደርስ በክሊንተን ጉዞ ላይ ከባድ ጋሬጣ ኑረዋል። የሪፐብሊካኑን ወገን ላስቀድም። ትራምፕ እስካሁን እንደ ጄት ሲበሩ ቆይተው ዊስኮንስን ላይ ሲደርሱ እንዲህ ክፉኛ የተሰናከሉት ለምንድን ነው? ትራምፕ ባለፉት የምርጫ ዘመቻቸው ወቅት በጽንስ ማስወረድና ብዙ በሚያነታርከው በብሔራዊ ጸጥታ ጉዳዮች ላይ የሰጧቸው አስተያየቶች ብዙ ጎድቷቸዋል። ለማንኛውም ቴድ ክሩዝ ትላንት ማታ ዊስኮንስንን ካሸነፉ በኋላ ከሚልዎኪ ከተማ ንግግር አድርገዋል። የዊስኮንሲን ሕዝብ ለመገናኛ ብዙኃን ማደናበሪያ አልበገር በማለቱ ምክንያት የፓርቲውን ውክልና ለማግኘት የሚያስፈልገውን 1237 ድምፅ ዘመቻችን እንደሚያገኝ ይበልጥ ተማምኛለሁ። ያም ሀቅ ፓርቲው ብሔራዊ ጉባኤውን ክሊቭላንድ ከማድረጉ በፊት አሊያም በጉባኤው ወቅት እውን ይሆናል። አንድ ላይ ሆነን አብላጫውን የተወካዮች ድምፅ እናሸንፋለን። በመጪሁ ዳር አጠቃላይ ፕሬዚዳንታዊ ምርጫም ሂለሪን እናሸንፋለን። የቴክሳሱ ሴናተር ቴድ ክሩዝ በአሁኑ ወቅት የሪፐብሊካን ፓርቲው ወደ አንድነት እንዲመጣ ምክንያት የሆንኩት እኔ ነኝ ሲሉም ይከራከራሉ። በጠቅላላው ፕሬዚዳንታዊ ምርጫ ላይ ፓርቲውን ወክሎ መቅረብ የሚችለው ትራምፕ ሳይሆን እኔ ነኝ ብለዋል። አክለውም ሂለሪ ክሊንተን ለፉክክሩ ተዘጋጅተው ይጠብቁኝ፣ መጣሁ ሲሉም ተጃግነዋል። ቱጃሩ ዶናልድ ትራምፕ እንደ ወትሮ ምላሽ የሰጡት በጋዜጣዊ መግለጫ ላይ አልነበረም። ይልቅስ የዘመቻ አስተባባሪው ቡድን ነው መግለጫ በጽሑፍ መልክ ያቀረበው። ባጭሩ እንዲህ ይላል። ዶናልድ ትራምፕ አሁንም በአንድነት ተነስተው ከሚቃወሟቸው ወገኖች ጥቃት እየደረሰባቸው ነው። ቴድ ክሩዝ የዊስካንስንን አስተዳዳሪ የበርካታ ወጋ አጥባቂ ራዲዮ ጣቢያዎችንና የመላ ሪፐብሊካን ፓርቲውን መዋቅር ድጋፍ ያገኛሉ። ቴድ ክሩዝ ከአሻንጉሊትም የባሱ ናቸው። ከሚስተር ትራምፕ ላይ ውክልናውን ለመስረቅ ለሚሞክሩ የፓርቲው ባለሥልጣናት መጠቀሚያ ናቸው ሲል መግለጫው ይወነጅላል። ሚስተር ትራምፕ በቀጣዩ የኒውዮርክ ቅድመ ምርጫ እንደሚያሸንፉ እምነታችን ነው ያለው ይኸው መግለጫ በአጠቃላይ እስካሁን በተካሄዱት ውድድሮች ሁሉ ማሸንፋቸውን በስፋት እየመሩ መሆናቸውንም አውስቷል። ዊስኮንስን በአንድ ወቅት የትራምፕ ደጋፊ እንደነበር ሲታወቅ የክሩዝ ምረጡኝ ዘመቻም ኢላማ ሲያደርገው የቆየ ክፍለ ግዛት ነው። ያም ሆኖ ግን ቴድ ክሩዝ የሪፐብሊካን ፓርቲውን ውክልና ማግኘት የሚያስችላቸውን 1237 የተወካዮች ድምፅ ለማግኘት ፈጽሞ እንደማይችሉ ይገመታል። ካሉት ሶስቱ ደግሞ እስካሁን የሚመሩት ትራምፕ ሲሆኑ፣ ኬሲክ አንድ ክፍለ ግዛት ያውም የራሳቸውን ብቻ አሸንፈው ክሩዝም በስካሁን ውጤታቸው አስፈላጊውን ቁጥር ማሟላት አይችሉም። ተስፋ የሚያደርጉት ግን ሁለቱም በተቻላቸው ሁሉ ማግኘት የሚችሉትን የተወካዮች ድምፅ አግኝተው ትራምፕን በማስቆም ለጠቅላላው ህዝቡ በብሔራዊ ደረጃ ድምፁን ወደሚሰጥበት ፕሬዚደንታዊ ውድድር ለማድረስ ነው። ሌላው የትራምፕን ግስጋሴ የገታው አስተያየታቸው ህገወጥ ፍልሰተኞችን የተመለከተው ነበር። ያን አስተያየት ለመሳብ በመሞከር አዲስ መግለጫ አውጥተዋል ትራምፑ ህጋዊ ሰነድ የሌላቸው የሜክሲኮ ስደተኞች ለዘመዶቻቸው ገንዘብ መላክ የሚችሉት የሜክሲኮ መንግሥት ከአምስት እስከ አስር ቢሊዮን ዶላር የሚገመተውን በዩናይትድ ስቴትስና ሜክሲኮ ድንበር ላይ የታቀደውን ግንብ ማሰሪያ ወጪ ለመሸፈን ከተስማማ ነው ብለዋል። በዚሁ ወደ ዲሞክራቶቹ አልፋለሁ። በዲሞክራቶቹ ወገን ዊስኮንስንን ትላንት በስፋት ያሸነፉት በርኒ ሳንደርስ ትኩረታቸውን ወደ ተወካዮች ሀብታሙ ክፍለ ግዛት ወደ ኒውዮርክ አዞረዋል። በኒውዮርክ ቅድመ ምርጫው የሚደረገው ከ13 ቀናት በኋላ ነው። በእስካሁኑ ሩጫ ሂለሪ ክሊንተን በስፋት እየመሩ ሲሆን እርሳቸው በሚወክሉት ክፍለ ግዛት በኒውዮርክም አሸንፈው ርቀታቸውን ለመጠበቅ ተስፋ ያደርጋሉ። ሳንደርስ ትላንት ማታ ድል ከተቀዳጁ በኋላ ከላራሚ ዋዮሚንግ ባደረጉት ንግግር እንዲህ ነበር ያሉት is የምረጡኝ ዘመቻችን ሂደት እድገት ፍጥነቱ ጀምሯል። ከ11 ወራት በፊት መገናኛ ብዙሃኑ የኛ ዘመቻ ለመውደቅ አፋፍ ላይ መሆኑን ነበር ያወጁት። ቀድሞ በውጭ ጉዳይ ሚኒስትር ሂለሪ ክሊንተን በስልሳ እና በሰባ ነጥቦች ይመራ የነበረው ዘመቻችን ባለፉት ጥቂት ሳምንታት በአንድ ነጥብ ወደ ላይ ወይም ወደ ታች መሆናችንን በብሔራዊ ደረጃ የተካሄዱ የህዝብ አስተያየት መለኪያዎች ያመለክታሉ። እባካችሁ ይህን ምስጢር ለክሊንተን ነግራችሁ አትረብሿቸው፣ አለበለዚያ ይበልጥ ይደነግጣሉ ሲሉ ሳንደርስ ደጋፊዎቻቸውን አስደስተዋል። በተወለዱበት በኒውዮርክ እናሸንፋለን ሲሉም እምነታቸውን ገልጸዋል። ለማንኛውም ሳንደርስ በዊስኮንሲን ካሸነፉ በኋላ ክሊንተን የእንኳን ደስ ያለው መልእክታቸውን በትዊተር አማካይነት ልከውላቸዋል። ክሊንተንና ሳንደርስ የዲሞክራቲክ ፓርቲያቸውን ውክልና ለማግኘት 2383 የተወካዮች ድምፅ ማግኘት አለባቸው። ክሊንተን በአሁኑ ወቅት 1742 ድምፅ ያላቸው ሲሆን ሳንደርስ 1051 ብቻ አግኝተዋል። በ691 ድምፅ ክሊንተን ይበልጣሉ። ሂላሪ ክሊንተን በአሁኑ ወቅት ዘመቻቸው ያተኮረው እንደ ሳንደርስ ሁሉ በዶናልድ ትራምፕ ላይ ነው። ትላንት በኒውዮርክ ያደረጉትም ይህንኑ ነበር። ብዙ ሰዎች አሜሪካውያንን ለመከፋፈል ይሞክራሉ። ሁሉም ወደ ኒውዮርክ መጥተው ትንሽ ጊዜ ቢያሳልፉ እመኛለሁ። እኚህ ከኒውዮርክ ነኝ የሚሉት አንዱ ትራምፕም ከፎቃቸው ወርደው በየመንገዱ በእግር እየተዘዋወሩ ከከተማዋ ሕዝብ ጋር ጊዜያቸውን ያሳልፋሉ ብዬ ተስፋ አድርጋለሁ። ለማጠቃለል ቀደም ሲል እንደተገለጸው ትላንት በዊስኮንስን ሳንደርስና ክሩዝ ቢያሸንፉም በእስካሁኑ ውጤት ትራምፕና ክሊንተን በተወካዮች ድምፅ ብዛት በስፋት ይመራሉ እና ይሄ በመጨረሻ በሁለቱ ቀዳሚዎች ላይ ምን ውጤት ያመጣል ለሚለው ጥያቄ አንዱ መልስ ከ13 ቀናት በኋላ በኒውዮርክ የሚካሄደውን ቅድመ ምርጫ ውጤት መጠበቅ ይሆናል የሚል ነው። ሌላው በሪፐብሊካን ፓርቲ ውስጥ ያለው ሽኩቻ ካልቆመ የውክልና ውሳኔው ወደ ብሔራዊ ጉባኤው ሊያመራ ይችላል የሚል ነው። በዚሁ አበቃለሁ። ሰለሞን እናመሰግናለን። ይህ ዋሽንግተን ዲሲ የሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው አገልግሎት ነው። ፕሮግራማችን ለአንድ ሶስት ደቂቃ ያህል ይቀጥላል። በመጨረሻ ግን እናንተ እንድትዝናኑ እና እስከ ወደ ትግርኛ ከመሄዳችን በፊት እንድታዳምጡ የመረጥኩላችሁ ዜማ አለ። ግርማ ነጋሽ ነው ግርማ ነጋሽ የኔ ሀሳብ ይላል I'm a man. ግርማ ነጋሽን እናመሰግናለን። የተከበራችሁ አድማጮች ፕሮግራማችን ልናጠቃለን ነው። እስከ ምሽቱ አራት ሰዓት አሁን ድረስ ፕሮግራሙን የመራችልን ብርሃን ሀይሉ ነበረች። በዛሬ ልዩ ልዩ ፕሮግራም አዘጋጅና አቅራቢዎች፣ እንዲሁም ባልደረቦች ስም እንዲሁም አብራኝ ካስተናገደችው አዳነሽ ወሳዬ ጋር አዲሱ አበበ ነኝ ደህና ደሩ ብዬ የምሰናበተው። ቀጥሎ የሚቀርበው የትግርኛ ፕሮግራም ይሆናል። ተወልደ ቦታውን ተረስቧል። በእኛ በኩል ሰላም፣ ደህና ደሩ። no going no, no, i no. so sad the voice of america the